ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወቅታዊ ጉዳዮች በሚሊየን የሚቆጠሩትና በጊዜያዊ ስራ ላይ የተሰማሩ አውስትራሊያውያን በኮሮና ቫይረስ ሳቢያ በገቢያቸው ላይ ስጋት እንደተፈጠረ ተገለጸ። በቫይረሱ በኢኮኖሚም ሆነ በሰራተኞች ላይ ከፍተኛ የሆኑ ተጽዕኖዎች እንደተፈጠሩና በሁኔታውም ተጋላጭ ለሆኑ ዜጎች ፈጣን የሆነ ትኩረት እንዲሰጥም ጥሪ ቀርቧል። ሮኒ ወንክ መቀመጫውን በሲድኒ ባደረገው ኤዥያን ውመንስ አትወርክ ውስጥ የሚሰሩ ሲሆን አብላጫዎቹ ተቀጣሪዎች ማለትም ሁለት ሺህ ያህል የሚሆኑት ከቻይና የመጡና የጊዜያዊ የስራ ቦታን የሚሸፍኑ ናቸው። የተወሰኑ የማህበሩ አባላት በኮሮና ቫይረስ ምክንያት ስራቸውንም አጥተዋል። ምክንያቱም አብዛኛዎቹ የሚሰሩት በየምግብ ቤቶችና በፋብሪካ በየጊዜያዊነት በመሆኑ ስራቸውን ሲያጡ ያለምንም ድጎማ ቀርተዋል። 3.3 ሚሊዮን አውስትራሊያውያን በተለምዶ ቋሚነቱ ባልተረጋገጠ በሚባሉት የጊዜያዊና የግማሽ ጊዜ ሰዓታት በሚባሉት የስራ መስኮች ተሰማርተው ይገኛሉ። ያ ማለት ከሶስቱ አንዱ ተቀጣሪ የሕክምና ወረቀት በማስገባት የሚያገኘውን ክፍያ ያጣል ወይም ታጣለች። በተለይ ደግሞ የኮሮና ቫይረስ በአውስትራሊያ ኢኮኖሚ ላይ ያስከትላል ተብሎ የሚጠበቀው ኪሳራ የነዚህን ተቀጣሪዎች ችግር የበለጠ እንደሚያባብሰውም ተነግሯል። የአውስትራሊያ ትሬድ ዩኒየን ጸሐፊ የሆኑት ሳሊ ማክማነስ እንደሚሉት በቱሪዝም በከፍተኛ የትምህርት ተቋማትና በሆቴሎች የስራ መስክ ላይ ገቢያቸውን መሰረት ያደረጉ ተቋማት በኮሮና ቫይረስ ሳቢያ ለችግር ወድቀዋል። ያለንበት የቀውስ ጊዜ ነው። ትግል ላይ የነበሩ የጊዜያዊ ሰራተኞችም ኑሯቸው ተጎድቷል። በየቀኑ ምን ያህል ሰዓት እንደሚሰሩና መቼ ሂዱ እንደሚባሉ አያውቁትም። የወደፊቱ እውነታም ሰዎቹ ያለ ስራና ያለ ክፍያ ለሳምንታት ሊቆዩ እንደሚችሉ ነው። ይህ በእንዲህ እንዳለ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን አዲስ የአደጋ ጊዜ ህግን አስተዋውቀዋል። ይህ ህግ በኮሮና ቫይረስ ሳቢያ የሕክምና እረፍት የሚወስዱ ማንኛውም አይነት ሰራተኞች የሙሉ ጊዜ ክፍያ እንዲኖራቸው መብታቸውን ያረጋግጣል። ሎሪያን ሻርፕ የአውስትራሊያ ነርሶችና አዋላጆች ማህበር ጸሐፊ አውስትራሊያም እንደ እንግሊዝ ተመሳሳይ ህግን እንድታወጣ ጠይቀዋል። ከታመሙና ምርመራ እንዲደረግላቸው ከተጠየቀ ወይም ደግሞ በኮሮና ቫይረስ ከተያዙ ከስራ ውጭ መሆናቸው ግልጽ ነው። በህመማቸው ምክንያት ጥቅማጥቅማቸውን ማጣት የለባቸውም። የኢንዱስትሪ ግንኙነት ሚኒስትር ክሪስ ፖርተር በበኩላቸው ባወጡት የጽሁፍ መግለጫ መንግስት ከሰራተኛ ማህበራት ከቀጣሪዎች ህብረትና ከተለያዩ ድርጅቶች ጋር በጋራ በመስራት ሰራተኞች ስለ ኮሮና ቫይረስ በቂ ግንዛቤ መጨበጣቸውን ማረጋገጥ አለበት ብለዋል። ወቅታዊ ጉዳዮች።